ባለፉት ሳምንታት እንዳያችሁት አንደኛ ጴጥሮስ ምዕራፍ ሁለትን እያጠናን ነበረ እና ዛሬ ከቁጥር አንድ እስከ ስምንት ያለውን አሁን አነብላችሁና ከዛ ቀጥታ ቁጥር ሰባትና ስምንትን አብረን እንመለከታለን። አንደኛ ጴጥሮስ ምዕራፍ ሁለት ቁጥር አንድ እስከ ስምንት እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ። ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ በእሱም የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እሱ የማዕዘን ራስ፣ የእንቅፋትም ድንጋይ የማሰናከያም አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። እግዚአብሔርን ስለ ቃሉ እናመሰግናለን። ያነበብኩላችሁ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 8 ያለውን የጌታን ቃል ነው እና ባለፉት ሳምንታት ስንመለከት በመጀመሪያ የክርስቲያኖችን ማንነት፣ አለም አቀፍ ባህሪ እና ከዛ ከነሱም የሚጠበቀውን ነገር ተመልክተን ነበረ እና ክርስቲያኖች ጌታ ቸር መሆኑን የቀመሱ ሰዎች ናቸው። በጣም የተለዩ ናቸው። የጌታን ቸርነት፣ ጸጋውን፣ ማዳኑን በሕይወታቸው በተግባር ያወቁ ሰዎች ናቸው እና ያ አስጨናቂ የኃጢአት ሸክም የተንከባለለላቸው እና ሰላምን፣ ረፍትን በጌታ ያገኙ ናቸው እና ከዛ ቀጥሎ እነዚህ እንደዚህ የሆኑ ሰዎች ማደግ አለባቸው በዚህ እውቀት እና የሚያድጉት ደግሞ በቃሉ ነው የሚለውን ተመልክተን ነበረ። ከዛ ባለፈው ሳምንት ከቁጥር አራት እስከ ስድስት ያለውን አየን እና ጌታ እኛ እኛ የምናድገው እኛ አማኞች የምናድገው ወደ ምንድን ነው እንዴት ነው የሚለውን ነገር ስንመለከት ወደ ክርስቶስ እየቀረባችሁ ነው ብሎ ጴጥሮስ ይናገራል እና ክርስቶስ ግን ህያው ድንጋይ ነው ህያው ድንጋይ ሆኖ አንድ ነጠላ ድንጋይ ሆኖ የቤተ መቅደሱ አሁን እናንተ ትሰራላችሁ ቤተ መቅደስ ሆናችሁ ብሎ የቤተ መቅደሱ ብቸኛ መሰረት ጌታ ኢየሱስ ክርስቶስ እንደሆነ አሳየንና የሚገርመው እናንተ ከተለያየ ቦታ የተጥላችሁ የነበራችሁ ወይም ደግሞ በተፈጥሮ የነበራችሁ ድንጋዮችን ለውጦ ህያዋን ድንጋዮች አድርጎ በራሱ ላይ እየገነባችሁ ነው። እንደዛ አይነት አስደናቂና በጣም ከአይምሮ በላይ ወደሆነ ክብር ውስጥ መታችኋል ብሎ ጌታ ኢየሱስ ክርስቶስ ሕያው ድንጋይ ነው። እናንተ ደግሞ ልክ እንደሱ ሕያዋን ድንጋዮች ሆናችሁ በተለያየ ስፍራና ቦታ ላይ በቤቱ በቤቱ ግንባታ ላይ በተለያየ ቦታ ስፍራ ላይ ተቀምጣችሁ እንደ ጡብ እንደ ሸክላ ውስጥ ውስጡን የቤቱ ግንብ ቦታ ሆናችሁ ተቀምጣችኋል እና ግን ደግሞ ግንብ ብቻ መሆን አይደለም፣ የግንብ እቃ መሆን ብቻ አይደለም። አገልጋዮችም ናችሁ፣ መስዋዕት የምታቀርቡ ቅዱሳን ካህናት ናችሁ ካህናት ናችሁ። ለእግዚአብሔር የምታጥኑ ናችሁ። በእግዚአብሔርና በሰው መካከል የምትቆሙ ናችሁ። በዚህ ደግሞ ወንድ ሴት፣ ሀብታም፣ ድሃ፣ አማራ፣ ኦሮሞ ምናምን የለም። ግንብ ውስጥ ስትገቡ ብቻ ያ አይደንቲቲያችሁ ተለውጦ የክርስቶስ ኢየሱስ ህዝብ፣ ህያዋን ድንጋዮች በዛ ላይ የምትገነቡ ናችሁ ብሎ ሲናገር ተመልክተናል። አስገራሚ ነው። ክርስቲያኖችን ስታስቡ አስገራሚ ነው። እና እንደዚህ እንድታስቡ ፈልጋለሁ እኔ እናንተና እኔ የቆም ነው በዛ ህያው ድንጋይ በመሰረታችን በክርስቶስ ኢየሱስ ላይ እንደሆነ ሁል ጊዜ አእምሯችን ውስጥ እንዲመጣ አስባለሁ። ያኔ ይህንን ስናስብ ነው እኛ። በእውነት ለጌታ ለኢየሱስ ክርስቶስ ክብር ለመኖር ህይወታችንንና ራሳችንን በየቀኑ መስጠት ጸጋና ኃይል የሚፈስልን። እንግዲህ ይህንን ከተናገረ በኋላ ቁጥር ሰባትና ስምንት ላይ ሲመጣ እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እሱ የማዕዘን ራስ፣ የእንቅፋትም ድንጋይ የማሰናከያ ማለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታል እና ለዚህ ደግሞ የተመደቡ ናቸው ብሎ ይናገራል። አሁን ወደ አንድ እይታ ውስጥ እንድንመጣ ነው ጴጥሮስ የሚፈልገው። በቁጥር ስድስት በቁጥር አምስት እና ስድስት አራት ላይ ባለፈው ሳምንት የተመለከት ነው ሰዎች እነዚህ አናጢዎች የጣሉት ነው አልፈልግህም ያሉት ነው ጌታ ኢየሱስ ክርስቶስ የሚለውን ሀሳብ አስቀምጦ ግን በእግዚአብሔር ዘንድ የተመረጠ ነው፣ በእግዚአብሔር ዘንድ ክቡር ነው እና ይሄ በእግዚአብሔር የተመረጠው በእግዚአብሔር ክቡር የሆነው የእግዚአብሔር ልጅ ጌታ ኢየሱስ የስላሴ ሁለተኛው አካል ወልድ የሰዎችን ልጆች ለማዳን በምድር ላይ የመጣው ጌታ ኢየሱስ ክርስቶስ በእግዚአብሔር የተመረጠና ክቡር መሆኑን አስቀምጦ ነበር። እና አሁን ቁጥር ሰባት ላይ ደግሞ ሲመጣ በእናንተም ደግሞ እንደዚሁ ነው ወደሚል ሀሳብ ነው የሚመጣው። እና እኔ አሁን ይህንን ሀሳብ ነው የምናገርበት ጌታ ኢየሱስ ክርስቶስ ልክ በእግዚአብሔር የተመረጠና ክቡር እንደሆነ ሁሉ በአማኞችም ደግሞ በሚያምኑት የተመረጠና ክቡር ነው እና ቃሉ የሚያሳስበንና የሚያስረዳን ይህንን እውነት እንድናይ ነው። ዛሬ የጌታ ኢየሱስ ክርስቶስን ለአማኞች ክቡርነት እንድንመለከት ጌታ ኢየሱስ ይፈልጋል እና በህይወታችን ዘመን ሁሉ ክርስቶስ ኢየሱስ አስደናቂና ክቡር መሆኑን በህይወታችን የምናይ ከሆነ እኛ በእውነት የተባረክን ጤናማ ክርስቲያኖች መሆን እንችላለን። ግን እንደዚህ ልበል፣ አሁን ይህንን መልእክት ስጀምር በዚህ አሁን እኔ በምጠቀምበት በ1962ቱ ትርጉም ላይ እንግዲህ ክብሩ ለእናንተ ለምታምኑት ነው ነው የሚለው ግን የግሪኩና የእንግሊዝኛው ትርጉም ለናንተ ለምታምኑ እርሱ ክቡር ነው ነው የሚለው እና ሂ ኢዝ ፕሬሸስ ብሎ ነው የሚናገረው። ለእናንተ ለምታምኑት ልክ ለእግዚአብሔር ክቡር እንደነበረ ፕሬሸስ ይሄ የምወደው ልጄ፣ እሱን ስሙት ይለው እንደነበረ ለእኛም ደግሞ በተመሳሳይ ሁኔታ ክቡር ነው ነው የሚለው። አናጢዎች የጣሉት ድንጋይ ለእኛ ለምናምን ክቡር ነው። ሰዎች የናቁት፣ የጠሉት፣ አንፈልግህም ያሉት ለእኛ ለምናምን ክቡር ነው ነው የሚለው ቃሉ እና በዚህ ሀሳብ ነው እኔም ሄደው እና ይህንን ሀሳብ ስመለከት እንደ መግቢያ የምናገረው በመንፈሳዊው ሰውና በተፈጥሯዊው ሰው መካከል ትልቅ ልዩነት እንዳለ ሁላችሁም ታውቃላችሁ። ይሄ ተፈጥሯዊ ሰው የምለው የማያምነውን ሰው ነው። ይሄም በብዙ አንጻር ልዩነቱ በጣም ግልጥ ነው። ጊዜያዊ በሆነ ነገር ላይ ያለን ልዩነት በጣም ሰፊ ነው። መንፈሳዊ እና ዘላለማዊ በሆኑ ነገሮች ላይ ያሉ ልዩነቶች በጣም በጣም ሰፊ ናቸው። እነዚህ ተፈጥሯዊ ሰዎች ጊዜያዊውን ነገር ነው የሚመለከቱት። ጊዜያዊውን ነገር እንደ አምላክ ነው የሚያዩት። በጊዜያዊ ነገር ዙሪያ የተቀመመ ወይም የተመራ መርሆን ነው የሚከተሉት። እኛ ግን ሰማያዊዎች ነን። እኛ ግን ሰማያዊው ነገር ላይ ነው ትኩረታችን እና ይሄ የተፈጥሯዊ ሰው ጌታን የማያቅ ሰው፣ የማያምነው ሰው፣ የማይታዘዘው ሰው እና እኛ ክርስቶስን በተመለከተ ደግሞ ያለ ልዩነት በጣም ከፍተኛ ነው። ጴጥሮስ እዚህ ጋ የሚያስቀምጠው ይሄንን ነው። የማያምኑት እና እነዚህ ተፈጥሯዊ ሰዎች ክርስቶስን በተመለከተ የማያምኑት የሚመለከቱት እሱን እንደተጣለ ነው። ለእኛ ግን ክቡር ነው፣ አዳኝ ነው፣ መፍትሄ ነው። ጌታ የተመሰገነ ይሁን። ስለዚህ ለእናንተ ለምታምኑት የሚለውን ነገር ስንመለከት ይሄ ለእናንተ ለምታምኑት ሀረጉን ስታዩ የሚያሳየው እውነታ አጠቃላይ የሃይማኖተኝነት ስሜትና ዝንባሌ ያላቸውን ሰዎች ግን በውስጣቸው የጌታን ኃይል የሚክዱ ሰዎችን የሚጠቅስ አይደለም። ይሄ የሚጠቅሰው አንድ ወቅት ኃጢአተኛና ተስፋ ቢስ መሆናቸውን ተገንዝበው እናይተው ያለ አዳኝ ያለ ክርስቶስ ምንም ማድረግ እንደማይችሉ ገብቷቸው ልክ እንደኔና እንደናንተ ክርስቶስ ብቻ መፍትሄ፣ መድኃኒት መሆኑን አውቀው ወደሱ የመጡትና እምነታቸውን በእሱ ላይ ያደረጉትን የሚጠቅስ ነው። ማለትም ጌታ ኢየሱስን በዚህ በተለመደው መልክ እንደ ግል አዳኛቸው የተቀበሉትን ሰዎች የሚጠቅስ ነው። ለእናንተ ለምታምኑት። ከዚህ የተነሳ እነዚህ እናንተ ለምታምኑት ተብሎ የተጠቀሱት ሰዎች በሱ ደህንነት ያላቸው፣ በማንኛውም መልኩ እንደሚያድናቸው በእሱ ላይ የተማመኑትን ባስደናቂ የጸጋው ኃይል ወደ እሱ የተሳቡትንና በሱ ጥላና በሱ አስደናቂ በረከት ውስጥ የተካተቱትን ሰዎች የሚጠቅስ ነው። እና ልዩ ሰዎችን ነው የሚጠቅሰው። እና ንጽጽሩን ታያላችሁ። የምታምኑትና የማያምኑትን ሰዎች በጣም ከኛ በጣም የራቁ አመለካከታችን ሁሉ የሰማይና የምድር አይነት ነው የሆነው። እና እኛ የማዳኑን ጸጋ ቀምሰናል። ከሱ ሌላ አዳኝ እንደሌለ በጥልቅ ተገንዝበናል። ይሄንን ነው የሚጠቅሰው። ለእናንተ ለምታምኑት የሚለው እና ከዚህ የተነሳ ለእናንተ ለምታምኑት እሱ በጣም በጣም ክቡር ነው። ጠቅሰዋለሁ እንዴት በምን አይነት ገጽታ ክቡር እንደሆነ። እና እነዚህ የሚያምኑት ለምታምኑት ተብለው የተጠቀሱት ህይወታቸውን ለእሱና በእሱ እጅ ውስጥ አስቀምጠዋል። እኛ ሁላችንም በጌታ በኢየሱስ ክርስቶስ እጅ ውስጥ ነው ህይወታችንን ያስቀምጥ ነው። ባለን ነገር ሁሉ እሱን ተማምነነዋል። በየዕለቱ የህይወታችን ምንጭ እሱ እንደሆነ እናውቃለን። በግንቡ ላይ ያስቀመጠን እሱ ነው። በራሱ ላይ የመሰረተን ለሚያስፈልገን ነገር ሁሉ ጸጋንና ክብርን ከሱ ነው የምንጠብቀው። ከፓስተር አይደለም ከሱ ነው የምንጠብቀው። የሚያስፈልገን ነገር ሁሉ የሚፈስልን ከሱ ከንጉሱ ከራሱ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የእምነታችን ፍጻሜና ክብር እኛ የተጠቃለለውና የተያያዘው በጌታችን በኢየሱስ ክርስቶስ ነው፣ ለናንተ ለምታምኑ። ስለዚህ ለናንተ ለምታምኑ አለ ጴጥሮስ። እሱ ክቡር ነው፣ ለእግዚአብሔር የተመረጠ ድንጋይ፣ የተመረጠ የተመረጠ አገልጋይ፣ ለዚህ የተመደበ የተወሰነ፣ ወደ ምድር ተልኮ ከቅድስት ድንግል ማርያም የተወለደ አስደናቂ አስደናቂ መሲህ ነው። ለእናንተ ደግሞ ክቡር ነው። ለእግዚአብሔርም ክቡር ነው። ለእናንተ ክቡር ነው እና ቅድም እንዳልኩት ክቡር ነው ክርስቶስ ለአማኞች ክቡር ነው። ይህንን ቃል እንድትይዙልኝ እፈልጋለሁ። ዛሬ አሜሪካ አይደለችም፣ ለእኛ ከፍተኛ ክብር ያላት ጌታ ኢየሱስ ክርስቶስ ነው። ገንዘብ አይደለም፣ ብርና ወርቅ አይደለም፣ ጌታ ኢየሱስ ክርስቶስ ነው። አሁን ጴጥሮስ የሚለው ለእናንተ ለምታምኑት እሱ ዓለም የናቀችው የጠላችው፣ ዓለም አንፈልግህም ያለችው እንደ ለምንም አይረባም ያለችው ዓለም፣ ሌሎች ሃይማኖተኞች ሁሉ እንደዚህ ያሉት ለእናንተ ግን ክቡር ነው። ፕሬሽስ ነው፣ ከፍ ያለ ዋጋ ያለው ነው። ዋጋው የጌታ የኢየሱስ ክርስቶስ ዋጋ ከማንኛውም ነገር ጋር ሲነጻጸርና ሲወዳደር ከሁሉም የበለጠ ነው። ለእናንተ የሚለውን ቃል የሚያሳይ ነው። ከእናትም ከአባትም ከባልም ከሚስትም ከማንም የበለጠ ነው ጌታ ኢየሱስ ክርስቶስ ይህንን ለማጉላት ጥቂት ጥቅሶችን በማቴዎስ ወንጌል ውስጥ ራሱ ጌታ ኢየሱስ ክርስቶስ ከተናገረው መናገር እፈልጋለሁ አንስቻቸው እንዲሁ ትንሽ ማብራሪያ ሰጥቻቸው ወደ ጌታ ኢየሱስ ክርስቶስ ክቡርነት እመጣለሁኝ እና ማቴዎስ 13 ላይ ጌታ ኢየሱስ ክርስቶስ በምሳሌ ስለ መንግሥተ ሰማይ ሲናገር 44 እና 40 እስከ 46 ሁለት ነገሮችን ተናግሯል። እንዲህ አለ ደግሞ መንግሥተ ሰማያት በእርሻ ውስጥ የተሰወረውን መዝገብ ትመስላለች አለና በእርሻ ውስጥ የተሰወረ ክቡር ሀብት ነው የምትመስለው ብሎ ሰውም አግኝቶ ሰወረው ይልና ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያን እርሻ ገዛ። ታያላችሁ? ይሄ የተሰወረ ሀብት ያለበትን እርሻ አንድ ሰው አግኝቶ መዝገብ አግኝቶ ሰወረ። ከዛ በኋላ በሰወረው እርሻ ውስጥ ያለውን ሀብት ያንን የከበረ ነገር ለራሱ ለማድረግ ያለውን ነገር ሁሉ ሸጦ ነው ያንን የገዛ። ክርስቶስ ኢየሱስን ልናይ የሚገባን እንዲህ ነው ያለን ነገር ሁሉ ሊወዳደረው አይችልም። ጌታ ኢየሱስ ክርስቶስ ክቡር ነው። እንደገና ቁጥር 45 እና 46 ላይ ሌላውን ተናገረ። መንግሥተ ሰማያት አለ መልካምን እንቁ የሚሻ ነጋዴን ትመስላለች አለ። ዋጋዋም እጅግ የበዛ አንዲት እንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት። ታያላችሁ መንግሥተ ሰማይ ጌታ ኢየሱስ ክርስቶስ ያለንን ሁሉ ሰጥተን እንኳን የምናገኘው አይደለም። እሱ ክቡር ነው። እኛ በዋጋ አንገዛውም። በእርግጥ እሱ ነው እኛም በዋጋ የገዛን። እግዚአብሔር የተመሰገነ ይሁን። ግን የዋጋውን ከፍተኛነት እንድታዩ ነው። ጌታ ኢየሱስ ክርስቶስ እጅግ በጣም ክቡር ነው። እንግዲህ ጌታ ኢየሱስ ክርስቶስ ክቡር ነው ለአማኞች የሚለውን ስንመለከት እሱ በስሙና በማዕረጉ ለአማኞች ክቡር ነው። ነገሮችን እየጠቀስኩ አንዳንድ ነጥቦችን እየጠቀስኩ አስረዳችኋለሁ። የጌታ ኢየሱስ ክርስቶስ ስም ክቡር ነው፣ አስደናቂ ነው። በትንቢተ ኢሳይያስ ላይ ገና ከመወለዱ ምዕራፍ 9 ቁጥር 6 ላይ የተጠቀሰውን ቃል ታስታውሳላችሁ ብዬ አስባለሁኝ እሱ ምን ተብሎ እንደተጠቀሰ እና አነብላችኋለሁ ኢሳይያስ 9 ቁጥር 6 ለማስታወስ በጣም ይጠቅማል። እና ምን ተብሎ ተጠቀሰ? ሕፃን ተወልዶልናል ወንድ ልጅም ተሰጥቶናልና አለቅነት በጫንቃው ላይ ይሆናል። ስሙም አለና ድንቅ መካር፣ ሀያል ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ተመልከቱ፣ ስሙ ክቡር ስም ነው። ጌታ ኢየሱስ እግዚአብሔር ያወጣለት ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ጌታ ኢየሱስ ክርስቶስ በስሙና በማዕረጉ ለሚያምኑት አማኞች ክቡር ነው። እሱ የተባለው አዳኝ ነው። ስሙ ልክ እንደ ጣፋጭ ሽቶና ቅባት በአማኞች ላይ ፈሶ የአማኞችን ፍቅር ወደ እሱ የሳበ ነው። ጌታ ኢየሱስ ክርስቶስ ስሙ ጣፋጭ ነው። ስሙ ክቡር ነው። ስሙ ጥላ ነው። ስሙ አዳኝ ነው ለአማኞች እንደዚህ የከበረ ነው ጌታ ኢየሱስ ክርስቶስ። አዎ፣ ለማያምኑት እንደዚህ አይደለም። ለእኛ ግን ለምናምን፣ እሱ ክቡር ነው። በተፈጥሮ እሱ በተፈጥሮ ለእኛ ክቡር ነው ጌታ ኢየሱስ ክርስቶስ። በሁለቱም የተፈጥሮው በኩል ሰውና አምላክ በመሆኑ በአምላክነቱ ጌታ ኢየሱስ ክርስቶስ ለእኛ ክቡር ነው። ዝም ብሎ ተራ የሃይማኖት ጀማሪና የሃይማኖት መስራች አይደለም። አንዳንድ ሰዎች ቤተ ክርስቲያን ፕላንት ያደርጋሉ፣ ይጀምራሉ። በክርስቶስ ኢየሱስ ጸጋና ኃይል እንደዛ አይደለም። እኛ ሰዎች ነን፣ እኛ እንደ ማንኛውም ሰዎች ነን። ጌታ ኢየሱስ ክርስቶስ ግን አምላክ ነው። በመለኮትነቱ በአምላክነቱ በአምላክነት ፍጹምነቱ ከአብ ጋራ እኩል በመሆኑ የአባቱ ክብር መገለጫ እንደዚህ ነው የሚለው፣ መጽሐፍ ቅዱስ የእግዚአብሔር አብ ክብር መገለጫና መንጸባረቂያ በመሆኑ እኔ ይህንን ሳስብ በጣም እደነቃለሁ። አንዳንድ የስህተት እምነት ውስጥ ሰዎች ሲገቡና በዛ ውስጥ እራሳቸውን ለመከራከር ሲሞክሩ ለምሳሌ እንደ ጀሆቫ አይነት እንደ ኦንሊ ጂሰስ አይነት ውስጥ ያሉ ሰዎች ያሳዝኑኛል በጣም ጌታ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በጣም በብዙ ሺህ ቦታዎች የአባቱ ክብር መገለጫ መንጸባረቂያ መሆኑን መጽሐፍ ቅዱስ ይናገራል። ለምን ወደዛ ውስጥ እንደሚገቡ አይገባኝም። መጽሐፍ ቅዱስ በጣም ግልጥ ነው። በእርግጥ የሰይጣን ስራ እንደሆነ እናውቃለን። አባቱን በሱ ውስጥ ማየት እኛ በመቻላችን እግዚአብሔር አብን በሱ ውስጥ ነው የምናየው። እኔን ያየ አለ ጌታ ኢየሱስ አብን አየ ነው ያለው። እና በሱ ውስጥ አብን ማየት በመቻላችን በጣም አስደናቂ ክቡር ነው። ጌታ ኢየሱስ ክርስቶስ የሰራቸውና ያከናወናቸው ነገሮች ሁሉ ከእግዚአብሔር እግዚአብሔር ራሱ የሚሰራቸውን የሚሰራቸውና የሚያከናውናቸው በመሆናቸው አላማውን ያከናወነ በመሆናቸው፣ የተስፋ ቃሉን የፈጸሙ በመሆናቸው አማኞች ጌታ ኢየሱስን ሲያስቡት እንዴት ክቡር ነው፣ እንዴት ድንቅ ነው ከማለት ውጪ ሌላ የሚሉት ነገር የለም። በአምላክነቱ ጌታ ኢየሱስ ክርስቶስ ለእናንተ ለምታምኑት ክቡር ነው። ቀጥሎ በሰውነቱ ስጋም በመልበሱ ልክ እንደኛ እንደኛ የሰውን ስጋ የለበሰ አምላክ ሆኖ ስጋ ለብሶ በመገለጡ እኔ ደጋግሜ ተናግሬያለሁ። በዚህ መስመር ላይ ክርስትና እምነት በዓለም ካሉ ልዩ ልዩ ሃይማኖቶች ሁሉ በጣም የተለየ ነው። የዓለም ሃይማኖቶች አምላክ አለን ብለው መናገር ይችላሉ። ግን የእኛን ስጋ ለብሶ በሰው ስጋ ሰውን ለማዳን ሲል የሰውን ስጋ ለብሶ የተገለጠ አምላክ የላቸውም። ደግሞም እንደዛ አይነት ኮንሴፕት የላቸው በጭራሽ። ይሄ እግዚአብሔር ራሱ ከዘመናት በፊት ያቀደው በራሱ ዕቅድና ዓላማ አስደናቂ ጥበብ በክርስቶስ ኢየሱስ ውስጥ የተገለጠበት እውነት ነው። ልክ እንደኛ ከኃጢአት በስተቀር ሁሉን ነገር በማድረጉ ጌታ ኢየሱስ በምድር ንጽህና ቅዱስ ንጹህና ቅዱስ መስዋዕት ሆኖ ስለሞተልን ከሞት ተነስቶ አሁን በክብር የእኛን ስጋ እንደለበሰ የእኛኑ ስጋ እንደያዘ እኛን ወክሎ በመቀመጡ ጌታ ኢየሱስ ለእኔ ክቡር ነው፣ ለአማኞች ክቡር ነው። ጴጥሮስ የሚለውን ነገር ተመልከቱ። ለእናንተ ለምታምኑት እሱ ክቡር ነው። ልክ እንዲህ ነው የሚለው ለእናንተ ለምታምኑት፣ ሂ ኢዝ ፕሬሸስ ብሎ ነው የሚናገረው። እሱ ክቡር ነው። በእነዚህ ሁሉ ዙሪያዎች ጌታ ኢየሱስ ክርስቶስ ለአማኞች ክቡር ነው። ሌሎችም ነገሮች እጨምርላችኋለሁ። እኔ አሁን አይኖቻችንን ወደ ጌታ ወደ ኢየሱስ ክርስቶስ ቀና አድርገን እንዴት ክቡር እንደሆነ፣ እንዴት ኃያል እንደሆነ፣ እንዴት አስደናቂ ክብር እንዳለው አይኖቻችን ተከፍተው እንድናይ እግዚአብሔር አምላካችን ዛሬ እንዲረዳን እንፈልጋለሁ። ይሄንን ስንረዳ ነው በማንም አስመሳይና ጨርባሪ ወደ ግራና ወደ ቀኝ የማንለው የዘመኑ አንዳንድ እንደ አውሎ ነፋስ የተነሱ የሐሰት እንቅስቃሴዎች ሊወስዱን የማይችሉት ክርስቶስ ኢየሱስ ክቡር ሆኖ በአይናችን ፊት ከተሳለ ብቻ ነው። ስለዚህ ጴጥሮስ ይህንን ነው ሊያስገነዝብ የሚፈልገው ለእናንተ ለምታምኑት እሱ ክቡር ነው። እና ይገርማቸዋል። የሱን ክቡርነት በተለያየ የአገልግሎት ቢሮዎቹ አማካኝነት ማየትም ያስፈልገናል። እንደምታውቁት ብዙዎቻችሁ ጌታ ኢየሱስ ክርስቶስ ሶስት የአገልግሎት ቢሮዎች አሉት ተብሎ በእኛ በአማኞች ዘንድ በግልጽ ይታወቃል እና ጌታ ኢየሱስ ክርስቶስ የመጀመሪያ የአገልግሎት ቢሮ የካህንነት ቢሮ ነው። እሱ ሊቀ ካህናችን ነው እና ትዝ ይላችኋል፣ ያ የድሮ መዝሙር የአዲስ ኪዳን በግ፣ ቅዱስ ካህን፣ የጽድቅ ንጉስ፣ የዓለም መድህን የእውነተኛ አይቱ ድንኳን አገልጋይ፣ ቅዱስ ካህን አለኝ በላይ በሰማይ የሚለው መዝሙር በጣም ልብ የሚነካ እና እዛ በላይ በሰማይ የእኛን ስጋ ለብሶ ሊቀ ካህን አለን። እመጣበታለሁ። ጌታ ኢየሱስ ክርስቶስ የእኛ ንጉስ ነው። ሌላው የአገልግሎት ቢሮ ነው። ጌታ ኢየሱስ ክርስቶስ የእኛ ነቢይ ነው። የነቢይነት የአገልግሎት ቢሮ አለው። ሶስት የአገልግሎት ቢሮ እና እነዚህን በአገልግሎት ቢሮዎቹ ለእኛ አስደናቂ ክብር ያለው አዳኝ ነው ጌታ ኢየሱስ ክርስቶስ። ስለዚህ የክህንነት አገልግሎት ቢሮውን ልጠቅስላችሁ እፈልጋለሁ። በመጀመሪያ ጌታ ኢየሱስ ክርስቶስ በክህንነት በካህንነት በሊቀ ካህንነት የአገልግሎት ቢሮ እዚህ ምድር ላይ በነበረ ጊዜ ምን አድርጓል? እኛን በእግዚአብሔር ፊት፣ እግዚአብሔርን በእኛ ፊት ይወክልልን እንደነበረ ነው። አሁንም ያንን ስራ እየሰራ ነው። ስለዚህ በከበረው ክቡር ደሙ በዚህ በካህንነት አገልግሎቱ ለእኛ ይቅርታን፣ ጽድቅን እንድንቀበል አድርጎናል። በከበረው ደሙ፣ በፈሰሰው ደሙ በኩል ስለዚህ የእግዚአብሔር እንድንደረግ አድርጎናል እኛን ወደ ቅድስተ ቅዱሳን እንድንገባ የመግባት ድፍረት እንድናገኝ። ተሰቅሎ ተፈጸመ ባለበት ጊዜ የቤተ መቅደሱ መጋረጃ ለሁለት ተተርትሮ አሳይቶናል። ስለዚህ ጌታ ኢየሱስ ክርስቶስ በክህነት አገልግሎቱ እኛ እርቅና ሰላም ይቅርታ እንድናገኝ ከእግዚአብሔር ጋር እንድንታረቅ አድርጎናል። ጌታ ይመስገን። ከዚህ የተነሳ ጌታ ኢየሱስ ክርስቶስ በክህነት አገልግሎቱ የሱን ጽድቅ ለእኛ እንደ መጎናጸፊያ አልብሶናል። ይሄንን የሙሽራነት ልብሳችን እንዲሆን አድርጎልናል። ስለዚህ ጌታ ኢየሱስ ክርስቶስን ክቡር የሆነውን ጌታ ኢየሱስ ክርስቶስን የምንጠባበቅበት የሙሽራ ዩኒፎርም አልብሶናል። ንጹሕ ነጭ ልብስን አልብሶናል። በማንኛውም መልኩ እሱ ሊቀ ካህናችን ከመሆኑ የተነሳ እርካታ እና ተስማሚ ሆኖልናል። ጌታ ኢየሱስ ክርስቶስ ህጉ የሚጠይቃቸው ማንኛውንም ነገሮች እሱ አከናውኖልን እኔና እናንተ የእግዚአብሔር ሆነን አቤት! አስደናቂ ክብር ውስጥ አስገብቶናል። ጌታ ኢየሱስ የተመሰገነ ይሁን። በካህንነት አገልግሎቱ አሁንም እንኳን የእኛን ስጋ ለብሶ ሰማይ ስለ እኛ ይማልድልናል። የኛ ማላጃችን ነው ጌታ ኢየሱስ ክርስቶስ። ይህንን የምንለው በተፈጥሮ ወይም በአይምሯችን እንደዚህ ይሆናል ብለን ስላሰብንና ስላለምን አይደለም። መጽሐፍ ቅዱስ በትክክል ስለሚናገር ነው። በእኛና በእግዚአብሔር መካከል ሰው የሆነ አማላጅ ነው ይለዋል። እዚህ ጢሞቴዎስ ላይ ልክ ቃል በቃል እንደዛ ነው የሚናገረው እና ዕብራውያን ዘጠኝ ላይ በዛ በእግዚአብሔር ፊት ስለኛ ይታይልናል ይላል። እና ዕብራውያን ምዕራፍ ሰባት ላይ በሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። እዛ በእግዚአብሔር ፊት የሚታይልን አማላጃችን ነው ጌታ ኢየሱስ ክርስቶስ። በእርግጥ ስለ አማላጅ ካነሳን እዚህ ምድር ላይ ጌታ መንፈስ ቅዱስ በእኛ ውስጥ ይማልዳል፣ ጌታ ኢየሱስ ክርስቶስ ደግሞ በሰማይ ስለ እኛ ይማልዳል። አቤት እንዴት ድንቅ ነው! ስለዚህ ይህንን ስናስብ ነው አሁን የሚከሰን ሰይጣን በክርስቶስ ኢየሱስ በኩል ስለሚያፈር፣ ሰይጣን እኛን የሚከስበት ክስ ወደ ፍርድ ሊያመጣን ስለማይችል፣ ጌታ ኢየሱስ ክርስቶስ ፍርዳችንን ሁሉ ወስዶ ስላስወገደ፣ እዛ ቁስሉንና ደሙን ስለሚያሳይልን፣ ለእኛ ክቡር ነው ጌታ ኢየሱስ። ለአማኞች ለእናንተ ለምታምኑ እሱ ክቡር ነው እንደ ማንም እንደ ፓስተሮች እንኳን አይደለም፣ እሱ ከዛ በላይ ነው። ጌታ ኢየሱስ ክርስቶስ እና የሱ መስዋዕትነት ለእኛ ክቡር ነው። ስለ እኛ በመስቀል ላይ ተሰቃይቶ ንጹሕና ክቡር ቅዱስ ራሱን ጣፋጭ መስዋዕት አድርጎ ስላቀረበ ፍጹም ተቀባይነትን ስላገኘ እሱ ደግሞ እኛም በሱ በኩል ፍጹም ተቀባይነትን ስላገኘን ከሱ የተነሳ ኃጢአታችን ሙሉ ለሙሉ ስለተሰረየ እሱ ለእኔ ክቡር ነው። ለእናንተ ለምታምኑት ክቡር ነው። ተመልከቱ። ጌታ ኢየሱስ ክርስቶስ እዚህ ሐዋርያ ሥራ ምዕራፍ ሁለት ላይ ደቀ መዛሙርቱ በመንፈስ ቅዱስ ከተሞሉ በኋላ ጴጥሮስ ተነስቶ ሲሰብክ አሁን እናንተ የምታዩትን ይህንን መንፈስ ቅዱስን በላይ በሰማይ በእግዚአብሔር አብ ቀኝ ተቀምጦና አርጎ እዛ ቁጭ ብሎ የእግዚአብሔርን የተስፋ ቃል የሆነው መንፈስ ቅዱስን ከአብ ተቀብሎ የምታዩትን አሁን በተግባር በእኔ ውስጥ ሲሰራ የምታዩትን አፈሰሰው ብሎ ነው የተናገረው። መንፈስ ቅዱስን የሚሰጥ መንፈስ ቅዱስን በውስጣችን የሚያፈስ እውነተኛ ጸጋ ሰጪ ጌታ ኢየሱስ ስለሆነ ለአማኞች ክቡር ነው። ለእነሱ ለአማኞች ሙሉ የመለኮት የፍርድ ጥያቄ ስለተመለሰላቸው በሱ በኩል ጌታ ኢየሱስ ለአማኞች ክቡር ነው። ስለዚህ እኛ የምንጨምረው ምንም ነገር የለም። እናመልከዋለን፣ እናከብረዋለን። በሱ መሥዋዕትነት በኩል ፍጹማን ስለተደረግን እኛ ጌታ ኢየሱስን የምናየው ክቡር ከክቡር ሁሉ በላይ ክቡር አድርገን መሆን አለብን። ለዚህ ነው ጴጥሮስ ለእናንተ ለምታምኑት እሱ ክቡር ነው ብሎ የተናገረው ወደ ነቢይነት አገልግሎቱ ልምጣ ከቢሮዎቹ ሁለተኛው የነቢይነት አገልግሎት ቢሮ የካህንነቱን በመጠኑ አሳይቻችኋለሁ ጌታ ኢየሱስ ክርስቶስ የነቢይነት አገልግሎት ቢሮ አለው እንደሱ አይነት ነቢይ የለንም ሊኖረንም አይችልም እና እሱ ነቢያችን ከመሆኑ የተነሳ የእግዚአብሔርን እውነትና የእግዚአብሔርን ሚስጥር ለእኛ የሚገልጥ ነው። የነቢያት አገልግሎት በብሉይ ኪዳን እንደዚህ ነበረ። ስለዚህ የእግዚአብሔርን ሚስጥር የእግዚአብሔርን እውነት፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ዓላማ፣ የእግዚአብሔርን አስደናቂ የደህንነት እቅድ በመግለጽ በኩል ፍጹም ሆኖ ያለምንም ያለ አንዳች ቃላት መዛነፍ የገለጠና የተናገረ ጌታ ኢየሱስ ክርስቶስ ነው። ስለዚህ የእሱ ቃላት የወንጌል እውነቶች እዚህ ወንጌል ላይ ተጽፎልን የምናየው በመልእክት ውስጥ ተጽፎልን የምናየው አንድም መሸቃቀጥና የግል ስሜትና ፍላጎት የሌለባቸው ንጹሕ እውነቶች በመሆናቸው የጌታ ኢየሱስ ክርስቶስ የነቢይነት አገልግሎት ለአማኞች ክቡር ነው። የእሱ ቃላት ከወርቅና ከከበሩ ድንጋዮች ከብርና ከወርቅ የከበሩ ናቸው። መጽሐፍ ቅዱሳችን እንደዛ ነው የሚለው። እሱን በከበሩ ድንጋዮች ውስጥ ራሱን አድርጎ እኛን በከበሩ ድንጋዮቹ በእነዚህ በእውነት ቃሎቹ እንድንገነባ የሚያደርግ ደግሞም ቃሉን የግንብ ዕቃዎች አድርጎ እንደ መዶሻና እንደ እንደ መቅረጫ አድርጎ በመጠቀም የነቢይነት አገልግሎቱን በሕይወታችን ውስጥ የሚሰራ ጌታ ኢየሱስ ክርስቶስ ነው። በቃሉ ውስጥ ያሉትን የተስፋ ቃሎች በቃሉ ውስጥ ያሉትን መጽናናቶች፣ ብርታቶች፣ ደስታዎች፣ ሰላሞች ሁሉ በዓለም ውስጥ ካለው ማንኛውም ነገር ይልቅ ክቡር መሆናቸውን ሁል ጊዜ የሚያሳስበንና የሚያስረዳን የሚናገረን ጌታችን ኢየሱስ ክርስቶስ ነው። ለዚህ ነው ለደቀ መዛሙርቱ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ አለና እኔም እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ ብሎ ራሱ በውስጣችን ሆኖ ይህንን የነብይነት አገልግሎትን የማገልገል ስራዎች አሉት። ጌታ ኢየሱስ ክርስቶስ እሱ ልዩ አስተማሪያችን ነው። እግዚአብሔር ይመስገን። በሱ የእውነት ገላጭነት እና ለነፍሳችን ጥልቅ ችግርና ጥያቄ ምላሽ ሰጭነት እሱ ክቡር ነው። የእኔ ወንድም፣ የእኔ እህት እዚህ የምትሰሙኝ ለነፍሳችሁ ጥልቅ ጥያቄ ጥያቄ ሊኖርባችሁ ይችላል። ለነፍሳችሁ ጥልቅ ችግር መልስ በቃሉ መስጠት የሚችል ክቡር ነቢይ ጌታ ኢየሱስ ክርስቶስ ነው። ለእኛ ላለንበት ሁኔታ ሁሉ የሚሆን መልእክትና መፍትሄ ያለው ደግሞ ሁሉን የሚያውቅ ጌታ ኢየሱስ ነው። እኔ አላውቅም። ጌታ ኢየሱስ ግን ያውቃል። ክብር ሁሉ ለእሱ ለጌታ ለኢየሱስ ይሁን። ስለዚህ እሱ ክቡር አስተማሪያችን ነው። እሱ ክቡር ነቢያችን ነው። ስለዚህ ለናንተ ለምታምኑት በዚህ በነቢይነት ቢሮ በኩል እሱ ክቡር ነው። የሚናገረው ቃል እውነት ነው። እሱ ኃጢአተኛን፣ ኦ አንተ የተባረክ ሰው ነህ አይልም። ኃጢአተኛን፣ አንተ ኃጢአተኛ ነህ፣ ንስሐ መግባት ያስፈልግሃል ነው የሚለው ደግሞ በመልካም መንገድ ላይ ያለውን በርታ ልጄ፣ ቀጥል፣ ገስግስ ብሎ ይናገራል። ጌታ ኢየሱስ አስደናቂ ነቢይ ነው ለእኛ በነቢይነት አገልግሎቱ እቅጩን የሚናገር እውነቱን የሚያፍረጠርጥ፣ በማሸቃቀጥ ለራሱ ግል ጥቅምና ለራሱ ክብር የማይቆም ግን እሱ ከሰራው ስራ የተነሳ እኛ የምናከብረው ጌታ የነገስታት ንጉስ የጌቶች ሁሉ ጌታ ነው። ስለዚህ ለእናንተ ለምታምኑት ጌታ ኢየሱስ ክርስቶስ ክቡር ነው። እግዚአብሔር ይመስገን። በንጉስነት አገልግሎቱና ቢሮው ጌታ ኢየሱስ ክቡር ነው። ጌታ ኢየሱስ ክርስቶስ ንጉስ ነው። ይህንም በተመለከተ አስደናቂ የሆነ እውነትን እንድታዩ እፈልጋለሁ። ሰማይና ምድር ውስጥ ሰዎች ጌታ ኢየሱስ ክርስቶስን ሊቃወሙ ይችላሉ። እሱ ግን ንጉስ ነው። የነገስታት ንጉስ ነው። ህይወትን ወደ ህይወት ወደ ህልውና ያመጣ፣ ሰማይና ምድርን የፈጠረ፣ በሁሉ ላይ ስልጣን ያለው ጌታ ነው። ጌታ ኢየሱስ ክርስቶስ ስለዚህ ንጉስ ነው፣ ገዢ ነው አሁን በዓለም ውስጥ ያለውን እንቅስቃሴና አጠቃላይ ሁኔታ የሚመራ የዓለምን ታሪክ የሚመራ እሱ ነው ጌታችን ኢየሱስ ክርስቶስ። ከሱ በላይ ንጉስ የለም። ስለዚህ በንጉስነቱ የሰጣቸው ትእዛዞች አሉ፣ የሰጣቸው አመራሮች አሉ፣ የሰጣቸው ህግጋት አሉ። ስርዓቱ አስደናቂዎች ናቸው። የታቀዱት የታለሙት ለእኛ ጥቅም መሆኑ በጣም የሚገርም ነው። ተመልከቱ እኔ ሐሙስ ሐሙስ አስሩ ቃላትን እያስተማርኩ ነበር። የሚገርም ቃላቶች ናቸው። ጌታ ኢየሱስ ክርስቶስ የሰጠን በብሉይ ኪዳን፣ አሁንም አዲስ ኪዳን ውስጥ የሚሰሩ እነዚህ በሙሉ የታቀዱት ለእኛ ጥቅም ነው። ከሱ ብልሃት፣ ከሱ ጥበብ፣ ከሱ አስተዋይነት የመነጩ የእሱም ባህሪ የሚያንጸባርቁ እኛን አማኞች መሆናችንን እንድናሳይ የሚያደርጉ እውነቶች ናቸው። በእርግጥ ከባዶች ናቸው። ነገር ግን መንፈስ ቅዱስ ተሰጥቶን በመንፈስ ቅዱስ ጸጋና ኃይል የምንኖርባቸው ናቸው። እሱ ትእዛዞች አሉት። በንጉስነቱ ሕገ መንግሥት አለው። ጌታ ኢየሱስ ክርስቶስ በዚህ በኩል በሕገ መንግስቱ በኩል የእሱ ትእዛዛት ማቴዎስ 11 ላይ እንደተናገረው የእኔ ቀንበር ቀላል ሸክሜ ልዝብ ነው ብሎ ወደ እኔ ኑ ከባድ ነገር ውስጥ የምትገቡ አይምሰላችሁ ብሎ ነው የተናገረው እና ከዚህ የተነሳ ቀላልና ልዝብ ሸክም ውስጥ ስለምንገባ ጌታ ኢየሱስ ክርስቶስ እሱ ለእኛ ክቡር ነው። በንጉስነቱ የሚሰጣቸው ትእዛዛት፣ መመሪያዎች አንዱም ለክርክር የማይቀርቡ ፍጹማን እና በመለኮት እውቀትና ጥበብ የእኛን ችሎታ እና የእሱን የማስቻል ኃይል ግምት ውስጥ ያካተቱ ናቸው እና ጌታ ኢየሱስ ክርስቶስ ክቡር ነው። እንደ ሌሎች ሃይማኖቶች ከአቅማችን በላይ የሆነ ሸክም አልጫነብንም። ክብር ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ለአማኞች ክቡር ነው። ተመልከቱ። በዚህ በኩል እሱ እረኛችንም ነው። በንጉስነቱ በኩል እሱ ነው የሚመራን፣ እሱ ነው የሚያስተዳድረን። ለዚህ ነው ያ በዓለም ሁሉ በጣም ታዋቂነት በጣም ብዙ ሰዎች በቃል የሚያውቁት እግዚአብሔር እረኛዬ ነው የሚለው መዝሙር 23 የተጻፈው እረኛዬ ነው፣ ንጉሴ፣ ጠባቂ ነው። እሱ የሚጠቅመኝን የሚጎዳኝን ያውቃል። እሱ የሚሄድበትን የምሰማራበትን መንገድ የለመለመውን ስፍራ በትክክል ስለሚያውቅ እሱ አመራሩ ትክክል ስለሆነ በንጉስነት አመራሩ ይመራኛል። ንጉስ ስለሆነ እረኛም ስለሆነ ከጠላቴ ደግሞ ይጠብቀኛል። ጠላቴ እንደፈለገው አያደርግብኝም። በኔ ላይ አንዳንድ ሰዎች አሉ ዛሬም ዛሬም በጌታ በኢየሱስ ክርስቶስ ውስጥ ሆነው ጠላትን የሚፈሩ ሰይጣንን የሚፈሩ ግን፣ አትፍሩ ወገኖች፣ እረኛችን አይተኛም አንቀላፋም። እሱ የነገስታት ንጉስ፣ የጌቶች ጌታ፣ የሃያላን ሃያል ንጉሥ ነው። እሱ ሰይጣን በእኛ ላይ ምንም ስልጣን የለውም። ስልጣን ያለው ንጉሳችን እግዚአብሔር ነው። ለምታምኑት ነው ግን ለምታምኑት ለእናንተ ለምታምኑት እሱ ክቡር ነው። ንጉሳችሁ ስለሆነ የሚገርም ነው። ነገስታቶችን በምድር ላይ አይተናል። አሁን እዚህ እንግሊዝ ሀገር ንግሥት አለች። የተለያዩም ሀገሮች ንጉሶች አሉ። ሞሮኮ፣ ስፔን ውስጥ እንደዚህ ዝም ብለው ለፑፔት የተቀመጡ ነገስታቶች አሉ። ግን እነሱም ጋር እንኳን ዝም ብሎ መግባት አይቻልም። እዚህኛው ንጉስ ጋ ግን መግባት ይቻላል። ይሄኛው ንጉስ ንጉስ ነው፣ ጓደኛችንም ነው። ንጉስ ነው፣ ወንድማችንም ነው። ንጉስ ነው፣ ጠባቂያችንም ነው። ንጉስ ነው፣ አዳኛችንም ነው፣ ጌታ ኢየሱስ። ከዚህ የተነሳ ነው ለእናንተ ለምታምኑት እሱ ክቡር ነው፣ ክቡር ነው። ከሱ ጋር የምናደርገው ግንኙነትና ህብረት ክቡር ነው። ተመልከቱ፣ እሱ እያንዳንዳችንን የሚመራ እንደ እያንዳንዳችን እረኛ፣ የቅርብ ጓደኛ፣ የቅርብ ወዳጅ፣ እንደ ዘላለማዊ አባት፣ እንደ አፍቃሪ ባል ክቡር ነው ጌታ ኢየሱስ። አንዳንድ ሰዎች ያላችሁ፣ ብቸኝነት የሚሰማችሁ፣ ብቸኝነት ይሰማኛል እኔ ሎንሊነስ እያጠቃኝ ነው የምትሉ ወደ ጌታ ወደ ኢየሱስ ክርስቶስ ተጠጉ። ከሱ የተሻለ የሚቀርብ ከሱ የሚጠጋ ማንም ምንም ሊኖራቸው አይችልም። በቅርብ ጊዜ በዚህ በቤሪ አገልግሎት አንዲት እህት ከትንፋሽሽ ይልቅ የቀረበ ነው ጌታ ተብሎ ተነግሮኛል፣ እስካሁን ድረስ በሕይወቴ እውነት ሆኖ ነው ያገኘሁት ብላ ስትናገር ሰምቻለሁ። እውነት ነው ከትንፋሻችን የቀረበ ሁል ጊዜ የሚያየን፣ የሚጎበኘን ስንጸልይ፣ በርከክ ብለን አንገቶቻችንን ዝቅ አድርገን አይኖቻችንን ስንጨፍን እየመጣ የሚዳስሰን፣ የሚባርከን አስደናቂ ክቡር የሆነ ጌታ ነው። እንግዲህ ወገኖቼ ጌታ ኢየሱስ ክርስቶስ ክቡር መሆኑን እንደዚህ እንድናይ ያስፈልጋል። እኔ ይህንን ሳስብ የብሉይ ኪዳን ምስክርነቶች በጣም አስደናቂ ምስክርነቶችን መጥቀስ ይችላለሁ። ለአብርሃም ክቡር ነበር፣ ጌታ ኢየሱስ ክርስቶስ ራሱ ሲናገር ቀኔን አይቶ በጣም ደስ አለው ሐሴት አደረገ ብሎ። ለኢዮብ ክቡር ነበረ ለሙሴ ክቡር ነበረ። ሙሴ ኢየሱስ ክርስቶስ ክቡር ስለነበረ ለሱ የፈርዖንን ቁጣ ሳይፈራ የግብፅን አገር የተወው እና ስለ ክርስቶስ መነቀፍ እና መከራ መቀበል ከምንም ነገር ይሻላል፣ ከቤተ መንግስት፣ ከፈርዖንነት፣ ከንጉስነት የበለጠ ክቡር ነው ብሎ ያንን ሁሉ ርግፍ አርጎ ጥሎ ነው የወጣው። ለአማኞች ለብሉይ ኪዳን አማኞች ክርስቶስ ክቡር ነበረ። ለምታምኑት ለእኔና ለእናንተም ክቡር መሆን አለበት። ክቡር ነው ጌታ ኢየሱስ ክርስቶስ ክቡር ነው ለእናንተ ለምታምኑት። አዲስ ኪዳን ላይ ብትመጡም ልክ ለሚያምኑት እንዲህ ነው የሆነው። ማርያም ራሱ መዝሙሩን ስትዘምር ሕፃኑን ከጸነሰች በኋላ ክቡር መሆኑን በመዝሙሯ ገልጣለች። መላእክቱ ለእረኞቹ ልክ እንደተወለደ ክቡር እንደሆነ ገልጠዋል። ክቡር ነው ጌታ ኢየሱስ ክርስቶስ። ስምዖን ከተወለደ በኋላ አቅፎት ይህንን ክቡር በእጆቹ ላይ ይዘው ኦ እንዴት አስደናቂ ነው ብሎ እንዳከበረው ታያላችሁ። ስንቱን መጥቀስ እችላለሁ። ስለዚህ ጌታ ኢየሱስ ክርስቶስ በራእይ ውስጥ ያለማቋረጥ በቅዱሳኑ ሃያ አራቱ ሽማግሌዎች የሚባሉት ቅዱሳንን በሙሉ የሚወክሉት እነሱ ያለማቋረጥ ዙፋናቸውን በፊቱ እያኖሩ ክቡር ክቡር እያሉ ያከብሩታል። ለእናንተ ለምታምኑት ክርስቶስ ክቡር ነው። ባለፉት ለነበሩት ቅዱሳን አሁን ላለኑ ለእኛ ለቅዱሳን ጌታ ኢየሱስ ክርስቶስ ክቡር ነው። ወገኖቼ አሁን እኔ ይህንን ነገር ስናገር የጌታን ክቡርነት እንድታዩና በሕይወታችሁ ከምንም ነገር በላይ ከፍ አድርጋችሁ ዋጋ ሰታችሁ ከሱ ጋር በትህትናና በጽድቅ በቅድስና በሱ ኃይል እንድትመላለሱ ለማበረታታት ነው። ጴጥሮስም የጻፈው ይህንኑ ነው። ግን አለ ጴጥሮስ ለእናንተ ለምታምኑት ክቡር ሆኖ ለማያምኑት ግን የማዕዘን የተጣለ ያልተከበረ ነው ብሎ ሲናገር ታያላችሁ። ለእኛ ክቡር ነው፣ ከሱ ከራሱ ክብር የተነሳ፣ ለፍላጎታችን ተስማሚ ከመሆኑ የተነሳ፣ ከሱ ካገኘኑ አስደናቂና ዘላለማዊ በረከት የተነሳ ለእኛ ክቡር ነው። ግን ለማያምኑ ብሎ ለማያምኑ ግን አናጢዎች የጣሉት ድንጋይ እሱ የማዕዘን ራስ፣ የእንቅፋት ድንጋይ የማሰናከያም አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታል፣ ለዚህ የተመደቡ ናቸው ብሏል። ለማያምኑ እሱ ምንድን ነው እንዳየ ነው። ለማያምኑት አናጢዎች የጣሉት ድንጋይ ነው። ስለምንም የማይጠቅም ያሉት ግንበኞች፣ አናጢዎች ያለው ጴጥሮስ ግንበኞች የሚለውን ነው በትንቢተ ኢሳያስ 2812 ላይ ባለፈው ሳምንት እንደጠቀስኩት እና በጣም ይገርማቸዋል። በመዝሙር 118 ላይ ይሄ ቃል ተጽፏል። በማቴዎስ 21 ላይ ይሄ ቃል ተጽፏል። በሐዋርያት 4 11 ላይ ግንበኞች የናቁት ድንጋይ ተብሎ ጌታ ኢየሱስ ክርስቶስ ተጽፏል እና እነዚህ ግንበኞች ባለፈውም ሳምንት ጠቀስ እንዳደረግኩት የመጀመሪያ የሚጠቅሰው የአይሁድ ካህናትንና እነዚህ በአይሁድ ማህበረሰባዊ አስተዳደር ውስጥ ያሉትን መሪዎችን ሁሉ እንደሚጠቅስ ነው። እና በተለይ ፈሪሳውያንና ጸሐፍቱ እና የካህናት አለቆችን የሚጠቅስ ነው። እነሱ ነበሩ ለግንበኝነት የተሾሙት፣ ህዝቡን ለመገንባት ለመመገብ የተሾሙት። እና ይህንን ነገር ሳስብ እኔ እንቀጠቀጣለሁ። በዚህ ዘመን በዚህ ዘመን ለምንድን ነው የምንቀጠቀጠው መሰላችሁ? በዚህ ዘመን እውነትንና የእውነትን የጽድቅን ቃል ከቃሉ ላይ የማናስተምር ከሆነ ለእኛም ጌታ ኢየሱስ ክርስቶስ እንደዚህ ነው የሚሆነው። የራሴን ሐሳብ የራሴን ፍልስፍና የማስተምር ከሆነ ወዮልኝ ለኔ፣ ወዮላቸው ለሰዎች ስለዚህ ልክ እንደዚህ ነው እነዚያ የሆኑት እና ወገኖቼ እነሱ በጣም አሳዛኞች ነበሩ። ለራሳቸው ነበር ይገነቡ የነበረው፣ ሌሎችንም ለራሳቸው እንዲገነቡ ነበር ያስተምሩ የነበረው። የስርዓቱንና ህጉን፣ የሞራሉን ህግ እንደ መጽደቂያ ቅድመ ሁኔታ አድርገው እምነቱን ሌላ ሃይማኖት አድርገውት ነበር። ለአብርሃም የተሰጠውን ሃይማኖት እና እምነት ቀይረውት ነበር። በብሉይ ኪዳን ላይ አስሩ ቃላት የተሰጠው ለአማኞች እንደነበረ እኔ አስተምራለሁኝ። ግን እነዚህ የአይሁድ መሪዎችና የካህናት አለቆች አስሩ ቃላት የተሰጠው ለመጽደቂያ መሳሪያ ነው ብለው ያስተምሩ ነበረ። ሌላ ሃይማኖት፣ የስራ ሃይማኖት ነበር የሚያስተምሩት። ስለዚህ በአባቶች ልማድ፣ በአባቶች ባህል ለመገንባት ጥረት ያደርጉ ነበር። በራሳቸው ስጋዊ ጥቅሞች ላይ ነበር የሚገነቡት። የአብርሃም ዘር ነን፣ እኛ የሙሴ ተከታዮች ነን ወዘተ ወዘተ ዋና መፈክራቸው ነበር። ስለዚህ ጌታ ኢየሱስን ሊቀበሉት አልቻሉ። ራሳቸውን እንደ ግንብ መሰረት፣ ሀሳባቸውን እንደ ግንቡ መሰረት፣ እንደ ግንቡ መለኪያ ራሳቸውን አድርገው ነበር የራሳቸውን አመለካከት አስተያየት ስለዚህ የጌታ ኢየሱስ ክርስቶስን የግንብ መሰረትነትና ራሱ ደግሞ የግንብ ራስ መሆኑን አንቀበልም ብለው ነበረ እና አጣጥለውት ነበረ። ይህንን ለምን አደረጉት? ቃሉ በግልጽ እንደሚያስተምረው የማያምኑ ስለሆነ ስለማይታዘዙ ይለዋል የግሪኩ ሁለት ጊዜ ቁጥር ሰባትም ላይ ቁጥር ስምንትም ላይ የማይታዘዙ ስለሆነ ስለነበረ ነው አሁንም ስለሆነ ነው እንደዚህ የሚያደርጉትና የማይታዘዙ ስለሆነ በቃሉ ተሰናክለዋል። በጌታ በኢየሱስ ቃል እኛን የጠቀመን ቃል፣ እኛን የፈወሰን ቃል፣ እኛን ያበጃጀን የሰራን ሰማያዊ ክብር ውስጥ ያስገባንን ቃል እነሱ ሊዋጥላቸው አልቻለም። ስለዚህ ሰይጣን አይምሯቸውን አሳውሮ ጌታ ኢየሱስ የሥላሴ ሁለተኛው አካል መሆኑን ሊረዱት ባለመቻላቸው የእግዚአብሔርን የመገለጥ ምስክር ፍጻሜ እና እውነት እንደ ራሳቸው እንጂ እንደ እግዚአብሔር ቃል ሊቀበሉት ስላልፈለጉ ጌታ ኢየሱስን ተቃወሙት። አሕዛብንና ኃጢአተኞችን የማዳን እቅድ ይዞ በእሱ በኩል የእግዚአብሔር የብሉይ ኪዳን እቅድ የአዲስ ኪዳንም እቅድ ይፋ ስለሆነ እነሱ ደግሞ ለአንድ ዘር ብቻ ስለሚያስቡ እኛ አይሁዳዊ ስለሚሉ በዛ በመምጣቱና ሁሉም በማቀፉ ተሰናክለዋል በቃሉ ባደራረጉ ተሰናክለዋል። ዛሬም ዘረኞች በጌታ በኢየሱስ ክርስቶስ ይሰናከላሉ። ጌታ ኢየሱስ ክርስቶስ የዘር መንፈስ የለበትም። ክብር ሁሉ ለጌታ ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ አማራ፣ ኦሮሞ፣ ነጭ፣ ጥቁር አይልም። ጌታ ኢየሱስ ክርስቶስ ሰዎችን በቃሉ የሚያድን ነው። እንደዚህ ያሉት ናቸው በቃሉ የሚሰናከሉበት። በቃሉ በመልእክቱ ተሰናከሉ። ይሄ ልክ አይደለም አሉ። የራሳቸውን መስፈርት ከእግዚአብሔር መገለጥ በላይ አደረጉ። የራሳቸውን አስተሳሰብ በሰንበት ሲፈውስ ትዝ ይላችኋል። ልክ አይደለም አሉ፣ ጮሁ። ሽባውን ኃጢአትህ ተሰሪያችል ሲል እንደ እብድ አደረጋቸው። ይሄ እግዚአብሔርን ይሳደባል አሉ። በቃሉ ተሰናከሉበት። ሊሰልሉት መጥተው ብዙዎች መፈወሳቸውን ሊክዱ ስላልቻሉ ሰይጣን አለበት አሉ። የሚገርም ነው። የትንቢተ ኢሳያስ ምዕራፍ 8 ቁጥር 14 እስከ 15 ፍጻሜ ናቸው። ለዚህ የተመደቡ ናቸው የሚለው የትንቢት ፍጻሜ ናቸው። አለመታዘዝ ጠፍሮ አስሯቸዋል። የራሳቸው አመለካከት፣ የራሳቸውን ጽድቅ ለመስራት መሯሯጥና በዚህ በኩል መቆም ሕይወታቸውን አኮላሽቶታል። ስለዚህ ከሕይወት ራስ ከጌታ ከኢየሱስ ክርስቶስ ራቁ። እሱን ጠሉት፣ አንቀበልህም አሉት። የዚህ ዓለም አምላክ ዓይኖቻቸውን አሳወረው። ስለዚህ ለማየት አልቻሉም። ታዲያ እንዴት ወደ እርሱ መምጣት ይችላሉ? የእሱንስ ክብር እንዴት ለማወቅ ይችላሉ? እኛ ያየነውን ክብር እንዴት መመልከት ይችላሉ? ስለዚህ እንደ ዋጋው ዝቅ አለ ነገር ቆጠሩት። መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስን ምን ብለው እንደተሳደቡ በብሉይ ኪዳን ስታነቡ ትደነቃላችሁ። እንደ ትል ቆጠሩት ይላል። ትል አሉኝ፣ እንደ ትል ቆጠሩኝ። አዎ፣ እሱ እንደሚያስፈልጋቸው አላዩትም። የሱን ክብር አላዩትም። የሱን ጠቃሚነት አላዩትም። የሱን መልካምነት አላዩትም። የሱን አዳኝነት አላዩትም። ስለዚህ አንቋሸሹት፣ ጠሉት። እንዳውም በመጨረሻ ላይ እሱ ንጉሳቸው መሆን ሲገባው ምንድን ነው ያሉት? ንጉሳችን ቄሳር ነው ንጉሳችን ቄሳር ነው። ይሄ ንጉሳችን ሊሆን አይችልም ብለው የጌታ ኢየሱስ ክርስቶስን ክቡርነት ከምንም ነገር በላይ የሆነውን ዋጋውን አራከሱ እና የመስቀል ሞት ላይ እንዲሞት አሳልፈው ሰጡት። በእርግጥ እንደታቀደው ነው ጌታ ኢየሱስ የተሰቀለው። ስለዚህ ጌታ ኢየሱስ ክርስቶስን እነሱ ተቃወሙት። ግን ተመልከቱ አሁን በዓለም ላይ ያለውን ተቃውሞ ሁሉ አስቡና አሰላስሉ። ለነሱ ጌታ ኢየሱስ ክርስቶስ የተጣለ የማያስፈልግ ነው። ለእኔና ለእናንተ ግን ክቡር ነው። የነፍሳችን እረኛ፣ የነፍሳችን መልህቅ፣ የነፍሳችን ውብ አገልጋይ ነው ጌታ ኢየሱስ ክርስቶስ። የሆነ ሆኖ በመጨረሻ ወደ ማጠቃለያ ስመጣ፣ ሰዓቴ የሮጠ ነው። የማያምኑት ተቃውሞ፣ የነሱ መጣል ጌታ ኢየሱስ ክርስቶስን ጥሎታል ወይ? ወይስ ይጥለዋል ወይ? ጴጥሮስ አይደለም ነው የሚለው። ተመልከቱ አሁን የሚገርም ነገርን ነው ጴጥሮስ የሚናገረው። እና ይህንን የሚገርመውን የጴጥሮስን ቃል ከዚህ ከቁጥር ሰባት እና ስምንት ላይ እንደገና አንስቼ እገልጥላቸዋለሁ አንደኛ ጴጥሮስ ምዕራፍ ሁለት ላይ እነዚህ ሁሉ ተቃውሞዎች በጌታ በኢየሱስ ክርስቶስ ላይ ስኬታማና የተዋጣለት የጌታ አገልግሎት እንዳይከናወን ቤተ ክርስቲያንም በዚህ ምድር ላይ እንዳትኖር የእኔና የእናንተም እምነት ዋጋ ቢስ እንዲሆን ሊያደርጉት ይችላሉ አይችሉም ምክንያቱም እንዲህ ነው የሚለው እንግዲህ ክብሩ ለእናንተ ለምታምኑት ለማያምኑ ግን አናጢዎች የጣሉት ድንጋይ ነው፣ ግን አናጢዎች የጣሉት ድንጋይ እሱ የማዕዘን ራስ የእንቅፋት ድንጋይ የማሰናከያ አለት ሆነ። እነሱ በቃሉ ስለሚሰናከሉ ተሰናክለው ወድቀዋል። ግን ይገርማቸዋል። እሱ ግን የማዕዘን ራስ ነው። ከፍ ብሎ ቤተ ክርስቲያን ዓለም አቀፋ ቤተ ክርስቲያን ሁሉ የምትገነባበት የግንብ ልክ ነው፣ መሰረት ነው፣ ደግሞም የግንብ ልክ ነው። ቁጥር ስድስት ላይ እዛ አነበብነው ላይ እሱን ይህንን የከበረውን የማዕዘን ራስ ድንጋይ በጽዮን አኖራለሁ ብሎ፣ በሱ የሚያምን አፍርም ተብሎ ተጽፏል ተብሎ በሱ የምናምን እኛ እሱን ክቡር ያደረግነው እንደማናፍር ተነግሮልናል። ዓለም ቢንጫጫ ከሃዲዎች ሁሉ የፈለጋቸውም ቢሉ የጌታ ኢየሱስ ክቡርነት ንቅንቅ አይልም። ጌታ ይመስገን። ሰይጣንና ከሃዲዎች በሙሉ ያፍራሉ። አማኞችና እሱን ክቡር አድርገው የተገነዘቡና ክቡርነቱን በሕይወታቸው ይዘው የሚቀጥሉ አያፍሩም። ለዚህ ነው የተመረጠና የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ በእሱ የሚያምን አያፍርም። ተብሎ ተጽፏል። ጌታ ኢየሱስ ክርስቶስ አያሳፍርም። አዎ እሱን ክቡር አድርገን ስላየኑ፣ ስለተቀበልኑ፣ የኛ ክቡር ስለሆነ መንግስተ ሰማይ እንገባለን። ክብር ለእግዚአብሔር ይሁን። ይሄም ደግሞ የሆነው ከሰራኑና ካደረግኑ ነገር ሳይሆን እሱ ክቡር የሆነው ካደረገልን ክብር የተነሳ ነው። እግዚአብሔር ይባርካችሁ። አጭር ጸሎት እጸልያለሁ።